የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥር 8 2015 ዓ ም ዝግጅታችን ጀመረ። በአዲስ አበባ ከተማና ዙሪያው ሽብር ለመፍጠር ሲንቀሳቀሱ ነበሩ ያላቸውን ተጠርጣሪዎች በቁጥጥር ስር መዋሉን የጸጥታና ደህንነት ግብረ ኃይል አስታወቀ። የግብረ ኃይሉን መግለጫ አስመልክቶ ያነጋገርናቸውን የፌዴራል ፖሊስ ኮሚሽን የኮሚኒኬሽን ዳይሬክተር አቶ ጄላን አብዲን አነጋግረናቸዋል። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ሌሎች የሀገር ውስጥና የውጭ ዘገባዎችንም በመሰናዷችን አሰናድተናል። ሰላም ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሸው ስመኞች የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀ ተቀናበረልናለች በምስልና ድምጽ ቅንበር ሴሳ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጅት ይታየ ነኝ። በሰሜን ኢትዮጵያው ጦርነት በተጎዱት የአፋርና የአማራ ክልሎች አካባቢዎች አሁንም እጅግ ከባድ የሆነው የሰብአዊ ረድኤት ችግር እንደቀጠለ መሆኑን የተባበሩት መንግስታት ድርጅት ቃል አቀባይ ተናግረዋል። ስቴፈን ዱጃሪች ባለፈው አርብ ለጋዜጠኞች ባደረጉት ገለጻ ላይ ባለፈው ህዳር የተደረሰውን የሰላም ስምምነት ተከትሎ ወደ ትግራይ ክልል ሰብአዊ ረድኤት እየገባ መሆኑን ገልጸዋል። ሦስት ሺህ የጭነት መኪናዎች አንድ መቶ አምስት ሺህ ሜትሪክ ቶንስ የምግብ እንዲሁም የጤና፣ የመጠለያ፣ የውሃና ሌሎችንም አቅርቦቶች ማድረሳቸውን ነው ያብራሩት። የመንግስታቱ ድርጅት የአየር ማጓጓዣ አገልግሎትና የኢትዮጵያ አየር መንገድም ወደ ክልሉ መደበኛ በረራዎችን እያካሄዱ መሆኑን ዱጃሪች አክለው ገልጸዋል። ከህዳር አጋማሽ ጀምሮ ቁጥራቸው ከሶስት ሚሊዮን ለሚበልጥ ሰዎች የምግብ እርዳታ ተሰጥቷል። እርግጥ ነው በሰሜኑ የድንበር አቅራቢያ ያሉ አንዳንድ አካባቢዎችና ከመንገድ ራቅ ብለው ያሉትን ጨምሮ ለመድረስ አዳጋች የሆኑ አካባቢዎች አሉ። በጦርነቱ በተጎዱ የአፋርና የአማራ ክልል አካባቢዎች ያለው እጅግ ከባድ የሆነው የሰብአዊ ረድኤት ችግር አሁንም እንደቀጠለ ነው። አክለውም ተፈናቃዮች ወደ ቀያቸው እየተመለሱ ባሉባቸው አካባቢዎችም ጭምር የምግብ እና ሌላም እርዳታ የማከፋፈሉ እንቅስቃሴ ክፍተት ቢኖረውም ቀጥሏል ነው ያሉት። በሌላ በኩል የአፍሪካ ቀንድን ባጠቃው ከባድ ድርቅ የምስራቅና የደቡባዊ ኢትዮጵያ ማህበረሰቦች አሁንም እየተጎዱ መሆናቸውን የመንግስታቱ ድርጅት ቃል አቀባይ አመልክተዋል። በአጎራባቸው የሶማሊያ ዜና የሶማሊያ መንግስት ኃይሎቹ በማዕከላዊ ጉልሙዱግ ክፍለ ግዛት ታጣቂው ቡድን አልሸባብ ይዟቸው የነበሩ ሁለት ከተሞችን እንደተቆጣጠሩ አስታውቋል። የሶማሊያ የመከላከያ ሚኒስትር አብዱልቃድር መሐመድ ኑር ለቪኦኤ የሶማልኛ ክፍል በሰጡት ቃል እንዳሉት የመንግስቱ ኃይሎችና የየአካባቢዎቹ ተዋጊዎች ታጣቂዎቹ ያለምንም ውጊያ የለቀቋቸውን ሃራርዴር እና ጋልካድ ከተሞችን ተቆጣጥረዋል። ሃራርዴር የተባለችው ቁልፍ የባህር ጠረፍ ከተማ የባህር ላይ ዘራፊዎች ዋና መናኸሪያ ስትሆን አልሸባብ ጉልሙዱግ ውስጥ ከያዛቸው ስፍራዎች ሁሉ በስትራቴጂያዊነቷ ከፍተኛውን ቦታ የያዘች እንደነበረች ተመልክቷል። የሶማሊያ መንግስት በተጨማሪም የታጣቂውን ቡድን የገቢ ምንጭ ለማድረቅ በሚወስደው እርምጃ ከቡድኑ ጋር ንክኪ ያላቸውን በመቶዎች የሚቆጠሩ የባንክ ሂሳቦችና ተንቀሳቃሽ የገንዘብ ማስተላለፊያዎች መዝጋቱን አስታውቋል። የሁለቱ ከተሞች መያዝ በማዕከላዊ ሶማሊያ በመንግስት የጦር ሰራዊት መሪነት በታጣቂው ቡድን ላይ የተያዘው ጥቃት እየተፋፋመ መሆኑን የሚጠቁም ነው ተብሏል። የቻይና የውጭ ጉዳይ ሚኒስትር ቺንጋንግ ትናንት እሁድ ካይሮ ላይ ከግብፅና ከአረብ ሊግ ባለስልጣናት ጋር ተወያዩ። ቺን ከግብፁ አቻቸው ሳሜህ ሹክሪ ጋር የተወያዩ ሲሆን ፕሬዚደንቱን አብደልፋታ ኤልሲሲን እንዲሁም የአረብ ሊግ ዋና ጸሐፊ አህመድ አቡልጌይትንም አነጋግረዋል። የግብፁ የውጭ ጉዳይ ሚኒስትርና የቻይናው አቻቸው ባደረጉት የጋራ ጋዜጣዊ ጉባኤ የእስራኤልና የፍልስጤምን ግጭት ጨምሮ በተለያዩ ቀጣናዊ ጉዳዮች ዙሪያ መወያየታቸውን ገልጸዋል። የቻይናው የውጭ ጉዳይ ሚኒስትር ከግብፅ ፕሬዚደንት ሲሲ ጋር ባደረጉት ውይይት ሀገራቸው በግብፅ የመሰረተ ልማት ፕሮጀክቶች መዋዕለ ነዋይ መመደቧን እንደምትቀጥል አውስተዋል። የውጭ ጉዳይ ሚኒስትሩ ሀገራቸው በተፈጥሮ ሀብት በከበረችው በአፍሪካ አህጉር ያላትን ተሳትፎ ለማጠናከር በታለመ ጉብኝታቸው ኢትዮጵያን፣ ጋቦንን፣ አንጎላንና ቤኒንን ከጎበኙ በኋላ ነው ወደ ግብፅ የተጓዙት። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ በሚገኝ አንድ ቤተ ክርስቲያን ላይ በደረሰ የቦምብ ፍንዳታ ቢያንስ አስር ሰዎች ሲገደሉ ሌሎች 39 ሰዎች መቁሰላቸው ተዘገበ። አጃንስ ፍራንስ ፕሬስ እንደዘገበው ጥቃቱን ያደረሱት እስልምና አክራሪዎች ናቸው የሚል ጥርጣሬ አለ። የኮንጎ ወታደራዊ ቃል አቀባይ በሰጡት መግለጫ ከዩጋንዳ ጋር በሚያዋስነው የሰሜን ኪቭ ካሲንዲ ከተማ በሚገኘው ቤተ ክርስቲያን ላይ የአሸባሪ ጥቃት ተፈጽሟል፣ ማለታቸውን ዘገባው ጠቅሷል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የማርቲን ሉተር ኪንግን የልደት በዓል ምክንያት በማድረግ ትናንት እሁድ በሲቪል መብቶች መሪው አቤነዘር ባፕቲስት ቤተ ክርስቲያን ተገኝተው ንግግር አደረጉ። ጆርጂያ ክፍለ ሀገር አትላንታ ከተማ የሚገኘውን ቤተ ክርስቲያን የአሜሪካ ነጻነት ቤተ ክርስቲያን ሲሉ የጠሩት ባይደን ዲሞክራሲ አደጋ ላይ ነው። የሲቪል መብቶች መሪው ሕይወትና ታሪካዊ ቅርስ ልንከተለው የሚገባንን መንገድ ይጠቁመናል፣ ከልባችን እናድምጥ ብለዋል። ፕሬዚደንት ባይደን በሲቪል መብቶች መሪው ቤተ ክርስቲያን ንግግር በማድረግ የመጀመሪያው ስልጣን ላይ ያሉ ፕሬዚደንት መሆናቸው ነው። በዓለም ዙሪያ የሚታየው የኢኮኖሚ መቀዛቀዝ በሚሊዮኖች የሚቆጠሩ ሰራተኞች ዝቅተኛ ጥራት ያላቸውና በቂ ክፍያ የማያስገኙ ስራዎችን እንዲቀበሉ የሚያስገድድ ሆኗል፣ ሲል ዓለም አቀፉ የሰራተኞች ድርጅት አይ ኤል ኦ አስታወቀ። ተቋሙ ይህንን ያለው የዓለም የሥራ ስምሪትና ማኅበራዊ እይታ የተባለውን የዚህን ዓመት አዝማሚያ የሚገመግም ሪፖርት ይፋ ባደረገበት ወቅት ነው። ሊሳሽ ላይን ከጄኔቫ ያስተላለፈችውን ዘገባ ስመኝሽ ቆየ ታቀርበዋለች። ዓለም አቀፉ የስራ ድርጅት አይሎ ያወጣው ሪፖርት የሚያሳየው መጪው ዓመትና ከዛም በኋላ የሚኖረው ጊዜ ተስፋ ሰጪ አለመሆኑን ነው። ተቋሙ እንደሚለው ስራ አጥነት በዚህ ዓመት በ3 ሚሊየን ጨምሮ 28 ሚሊየን የሚደርስ ሲሆን እንደ አውሮፓውያን አቆጣጠር የ2024 ትንበያም የሚያሳየው ይህንኑ ነው። የዓለም አቀፍ ተቋሙ የስራ ጥራት ዳይሬክተር ማኑዌላ ቶሜ እንደሚናገሩት የስራ ብዛትም ሆነ ጥራት እየተበላሸ ሲሆን፣ የደሞዝ መጠን እየቀነሰ በሄደ ቁጥር የስራ ሁኔታም የባሰ እየወረደ ይሄዳል። የበለጠ ተጎጂ የሚሆኑት በዝቅተኛና መካከለኛ ገቢ ባላቸው ሀገራት ውስጥ ያሉ ሰራተኞች ናቸው። በዛ ላይ ከወረርሽኙና በዓለም ዙሪያ ከሚታየው የኢኮኖሚ ውድቀት ጋር ተደምሮ መደበኛ ያልሆነ ስራና ድህነት ሲቀነስ የማየት ተስፋው የበለጠ እየከፋ ይሄዳል። ሪፖርቱ የኑሮ ውድነት ቀውስ ብዙ ሰዎችን ወደ ከፋ ድህነት እንደሚገፋና በሀብታሞችና በድሆች መካከል ያለውን ልዩነት እንደሚያሰፋ ገልጾ አስጠንቅቋል። በታዳጊ ሀገራት ወደ ሁለት ቢሊየን የሚጠጉ ሰዎች መደበኛ ባልሆነ ኢኮኖሚ ውስጥ እንደሚሰሩ የጠቀሰው ሪፖርት የኢኮኖሚው መቀዛቀዝ እንደ አውሮፓውያን አቆጣጠር ከ2004 ወዲህ ሰዎችን ወደ መደበኛ ኢኮኖሚ በማምጣት የታየውን መሻሻል ወደኋላ ሊቀለብሰው እንደሚችልም ገልጿል። በስራ አጥነት ከተመዘገቡት በሚሊየን የሚቆጠሩ ሰዎች በተጨማሪም ባለፈው ዓመት 473 ሚሊዮን የሚሆኑ ሰዎች ስራ ፍለጋ ማቆማቸውንም ሪፖርቱ ይጠቅሳል። ለዚህም ምክንያቱን ሲያስቀምጥ ወይ ስራ ስለማግኘት ተስፋ ቆርጠዋል ወይም እንደ እንክብካቤ ኃላፊነት ያሉ ግዴታዎች አሉባቸው ብሏል። በሪፖርቱ በተለይ ከ15 እስከ 24 ዓመት ዕድሜ ያላቸው ወጣቶች ስራ ማግኘት አዳጋች እንደሆነባቸው ገልጾ ከአዋቂዎች ይልቅ ከስራ ውጭ መሆን እድላቸው በሶስት እጥፍ እንደሚበልጥም አስታውቋል። ሩሲያ ዲኒፕሮ በምትባለው የዩክሬን ከተማ በመኖሪያ ህንፃ ላይ ባደረሰችው የሚሳኤል ጥቃት የሞቱት ሰዎች ቁጥር 35 መድረሱን የዩክሬን ባለስልጣናት ተናገሩ። በጥቃቱ 75 ሰዎች መቁሰላቸውን የገለጹት የዲኒፕሮ ክፍለ ግዛት ባለስልጣናት በህይወት የተረፉ ሰዎች ይኖሩ እንደሆነ ፍለጋው ቀጥሏል ብለዋል። የት እንደደረሱ ያልተገኙ ከ35 የሚበልጡ ሌሎች ሰዎች እንዳሉም ባለስልጣናቱ አስታውቀዋል። ይህ በዚህ እንዳለ የዩክሬን ሰሜናዊ ጎረቤት የሆነችው ቤላሩስ በዛሬው ዕለት ከሩሲያ ጋር የጋራ ወታደራዊ ልምምድ መጀመሯ ተዘግቧል። መጨረሻም በማዕከላዊ ኔፓል ሰባ ሁለት ተሳፋሪዎችና የበረራ ሰራተኞችን ይዞ ከዋና ከተማዋ ከካትማንዱ ፓሄራ ወደምትባል የቱሪስት ከተማ ሲበር በተከሰከሰው አውሮፕላን እስካሁን ቢያንስ የ68 ሰዎች አስከሬኖች እንደተገኙ ተገለጸ። ትናንት እሁድ በደረሰው አደጋ ለሞቱት ሰዎች ዛሬ የሀዘን ቀን ሆኖ እንዲውል ታውጇዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ። ቆንጂ ታዬን ለዓለም ዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ጥቅቅር 8 2015 ዓ ም ዝግጅታችን ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የዕለቱ አብይረ ዘገባ እንለፍ። በአዲስ አበባ ከተማና ዙሪያው የሽብር ሁከትና ብጥብጥ ለመፍጠር ሲንቀሳቀሱ ነበር ያላቸውን 371 ተጠርጣሪዎች በቁጥጥር ስር መዋሉን የጸጥታና ደህንነት ግብረ ኃይል አስታወቀ። በቁጥጥር ስር ከዋሉት መካከል ከ200 በላይ የሚሆኑት መንግስት አሸባሪ ብሎ የፈረጀው የሸኔና ጽንፈኛ በሚል የሚገልጻቸው የፋኖ ቡድን አባላት ለመሆናቸው ግብረ ኃይሉ አመልክቷል። በዚህ ጉዳይ ላይ መንግስት ሸኔ ብሎ የሚጠራውና ራሱን የኦሮሞ ነጻነት ሰራዊት ከሚለው ቡድንም ይሁን የፋኖ ወኪል ነኝ ከሚል አካል በይፋ የተሰጠ ምላሽ የለም። ኬኔዲ አባተ የጸጥታና ደህንነት የጋራ ግብረ ኃይሉን መግለጫ በተመለከተ ከፌዴራል ፖሊስ ኮሚሽን የኮሚኒኬሽን ዳይሬክተር አቶ ጄላን አብዲን አነጋግሮ ተከታዩን ዘገባ ልኳል። የጸጥታና ደህንነት የጋራ ግብረ ኃይል ቅዳሜ ምሽት ባወጣው መግለጫ ነው በአዲስ አበባ ከተማና ዙሪያው በቅንጅት አካሄድኩት ባለ ኦፕሬሽን ሽብር፣ ሁከትና ብጥብጥ ለመፍጠር ሲንቀሳቀሱ የነበሩት ጸረ ሰላም ያላቸውን ኃይሎች በቁጥጥር ስር ማዋሉን የገለጸው። በዚህ ጉዳይ ላይ ማብራሪያ የጠየቅናቸው የፌዴራል ፖሊስ ኮሚሽን የኮሚኒኬሽን ዳይሬክተር አቶ ጄላን አብዲ በቁጥጥር ስር ስለዋሉት ተጠርጣሪዎች ተከታዩን ብለዋል። እንደተገለጸው የኦነግ ሸኔ የሽፍር ቡድን ሲንቀሳቀሱ የነበሩ በተለይም የኦሮሚያ ክልል እየወሰደ ባለው የተቀናጀ ህጋዊ እርምጃ በሱ ተሸሽገው ወደ አዲስ አበባ ገብቶ ጥቃት ለመፈፀም ለመፈጸም ሲንቀሳቀሱ የነበሩት ወደ መቶ ሰባት የሚሆኑ የሸኔ ቡድን አባላት በቁጥር ስር መዋላቸው ነው። ይህ ጽንፈኛ ፋኖ የሚባለው ቡድንም በዚሁ መልኩ የተለያዩ ጥቃቶችን በመሳሪያ የተደገፉ ጥቃቶችን ለመፈጸም ጥረት ሲያደርግ ና የተለያዩ አጀንዳዎችን በሚዲያም እየተጠቀመ በርካታ ችግሮችን ለመፍጠር ሁከቶችን ለመፍጠር ና አዲስ አበባን የሚጡበት ማዕከል ለማድረግ ይንቀሳቀስ የነበረ ነው። ይህም መቶ ዘጠኝ የቡድኑ አባላት ናቸው በቁጥጥር ስር ውለዋል። ከዛም ባለፈ ህዝብን ሲያማርሩ ና ህዝብን ስጋት ውስጥ የከተቱ ደግሞ አሉ። እነዚህ ደግሞ መኪና የሚዘርፉ በተለይ ማታ ላይ በጨለማን ተገን አድርገው የሚንቀሳቀሱ ና በተለይም እነዚህ ታክሲ አገልግሎት የሚሰጡት ላይ በድብቅ እነሱ ላይ እንደ ተሳፋሪ መስለው ጭካኔ አካል ጉዳት ና ሞት የሚያደርሱ ናቸው ና እነዚህም ወደ መቶ ሃምሳ አምስት በቁጥጥር ስር ውለዋል። በአጠቃላይ የሶስት መቶ ሰባ አንድ በቁጥጥር ስር አውሎ ምርመራ እያጣራባቸው ይገኛል ማለት ነው። በአጠቃላይ በቁጥጥር ስር ከዋሉት 371 ተጠርጣሪዎች መካከል ግብረ ኃይሉ የሽብር ተግባር ለመፈጸም አቅደው ሲንቀሳቀሱ ይዣቸዋለሁ ያላቸውንና በተለያዩ ቡድኖች አባልነት የፈረጃቸውን ግለሰቦች በተመለከተ መንግስት ሸኔ ብሎ ከሚጠራውና ራሱን የኦሮሞ ነጻነት ሰራዊት ከሚለው ቡድን የሚሆን የፋኖ ህጋዊ ወኪል ነኝ ከሚል አካል በይፋ የተሰጠ ምላሽ የለም። ይሁን እንጂ ግለሰቦችን በማንነታቸውና በፖለቲካ አመለካከታቸው ለማጥቃት በማሰብ የተለያየ ስም እየተሰጣቸው ሰላቸው በፖሊስ እየተያዙ ነው በሚል አንዳንድ አካላት በማህበራዊ መገናኛ ብዙሀን ቅሬታዎችን ሲያሰሙ ይስተዋላል። ለዚህ ቅሬታ የፖሊስ አስተያየትን የጠየቅናቸው አቶ ጄላን ተከታዩን ምላሽ ሰጥተዋል። ይሄ ፖሊስ ዝም ብሎ ሰዎችን ወይም ግለሰቦችን እጽዋንን የሚይዝበት ሌጋል ግራውንድም የለውም። እያንዳንዱ ሰው አሁን ፖሊስ ያለ አግባብ ቢይዘው ከፖሊስ በላይ ፍርድ ቤት አለ። ያለ አግባብ የተሰራ ነገር ካለ አመልክቶ ይሄንን ማውጣትም ይችላል። ሁለተኛ ደግሞ ፖሊስ በተጨባጭ የሚታዩ የሚጨበጡ ከጦር መሳሪያ ጋር ለምሳሌ አንድ መኪና አይዛ ላይ ከለጠፍ ነው ውስጥ በሹፌሩ መቀመጫ ወንበር ስር ክላሾችን፣ የተለያዩ ክላሾችን እዛ ውስጥ ደብቆ ይዞ ሲሄድ ነው ፖሊስ የደረሰበት እና የያዘው ያዘ። በተጨባጭ እንደገና ጥይት በመዳበሪያ ጭኖ ሲሄዱ የት ሊወስደው ነው? ቆሎ አይደለም አይባላ፣ ወይም ዳቦ ያሰባስሩ አይደለም። ይሄ እጅ ከፍንጅ እንደዚህ ሲያዝ ከዚህ በላይ ምን አለ ማለት ይቻላል። ወንጀል የሚፈጽሙ ደግሞ በዚህ መልክ አሉ። አሸባሪዎቹ ደግሞ ከነ ቦምቡ ከጥይት፣ ከመሳሪያ ጋር በተጨባጭ እጅ ከፍንጅ የተያዙ ሰዎች እኛ ንጹህንን ወይም ደግሞ ፖለቲካን ሰበብ አድርጎ ወይም ደግሞ የሆነ ነገር ሰበብ አርጎ ነው የተያዝነው ነው ካሉ፣ ይሄ በጣም ከእውነት የራቀን ከዛ ውጪ ግን የልዩ ኃይል ዩኒፎርሞችን ይዞ ነው የተገኙ። በጸጥታና ደህንነት የጋራ ግብረ ኃይል በቁጥጥር ስር ከዋሉት ተጠርጣሪዎች መካከል የሸኔና የጽንፈኛ ፋኖ አባላት የተባሉት በምን መንገድ እንደተለዩም ተለዩም ላነሳንላቸው ጥያቄ የፌዴራል ፖሊስ ኮሚሽን የኮሚኒኬሽን ዳይሬክተር አቶ ጄላን አብዲ ምላሽ ሰጥተውናል። አሁን አባልነታቸው ሳይሆን ድርጊታቸው ነው እዛ የሚወስዳቸው። አንድ በእጃቸው አርማዎች አሉ፣ የሚያዙ መልእክቶች አሉ፣ የሚያዙ አብሮ ምስጢራዊ ሰነዶች የተያዙ አሉ እነዚህ የምን ድርጅት እንደሆነ ከዛ ኮንክሉዥን መውሰድ ትችላል። አሁን መታወቂያ ብታይ መታወቂያ ታትሞ የመጣው ኬት ነው። ከነ ቦታው ነው እኛ ቁጭ ያደረገው። አሁን እዛ ላይ ተጽፎ ተቀምጧል። ከአማራ ክልል አይደለም የመጣው፣ ከደቡብ ነው የመጣው። ወይ በደቡብ በኩል አድርጎ ፖርጊድ መታወቂያ አትመው ፖርጊድ ሀሰተኛ መታወቂያ ሰርቶ ነው የመጡ አዲስ አበባ ውስጥ ለመበትበት። ስለዚህ ይሄ መሸወጃ ዘዴ ስለሆነ ፖሊስ ከነሱ በላይ የነቃ ስለሆነ ይዟቸዋል ማለት ነው። በሽብር እንዲሁም ሁከትና ብጥብጥ በመፍጠር ወንጀል ተጠርጥረዋል የተባሉት 371 ሰዎች ከገና የዋዜማ ቀናት ጀምሮ ባሉት አስር ቀናት ውስጥ በቁጥጥር ስር የዋሉ መሆናቸውንም ነው አቶ ጄላን የገለጹት። ለአሜሪካ ድምጽ ኬኔዳ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይር ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በኢትዮጵያ በድርቅ ምክንያት አራት ሚሊዮን ህጻናት ለከፍተኛ የምግብ እጥረት መጋለጣቸውን የህፃናት አድን ድርጅት አስታወቀ። ድርጅቱ ቅዳሜ ዕለት ባወጣው መግለጫ ድርቅ በተከሰተባቸው አካባቢዎች አሁንም ከአስራ ሁለት ሚሊዮን በላይ ነዋሪዎች ለተረጅነት መጋለጣቸውንና ከ500 ሺህ በላይ የሚሆኑት ደግሞ ከቤት ንብረት መፈናቀላቸውን አስታውቋል። የሴቶችና ማህበራዊ ጉዳይ ሚኒስቴር በበኩሉ ሴቶችና ህጻናት በድርቁ እንዳይጎዱ ተገቢውን ጥንቃቄ እያደረገ መሆኑን ገልጿል። ገልሞ ዳዊት ተጨማሪ ያለው አለም አቀፉ የህፃናት አድን ድርጅት ሴቭ ዘ ችልድረን መግለጫ አሁንም በኢትዮጵያ መጪው የዝናብ ወቅት ልጽል ስለማይችል በሚሊዮን የሚቆጠሩ የአገሪቱ ዜጎች አደጋ ውስጥ ሊወድቁ እንደሚችሉ አሳስበዋል። የድርጅቱ መግለጫ በተለይ በሶማሌና በደቡብ ኦሮሚያ በስፋት እየተከሰተ ባለው ድርቅ ወደ አራት ሚሊዮን የሚጠጉ ህጻናት ለከፍተኛ የምግብ እጥረት መጋለጣቸውን፣ ይህም አሃዝ በአፍሪካ የተራቡ ህጻናት ቁጥር ግማሽ ያክል መሆኑን ገልጸዋል። አቶ ጌታቸው አሊቶ በሴቶችና ማህበራዊ ጉዳይ ሚኒስቴር የህጻናት መብትና ጥበቃ መሪ አስፈጻሚ ናቸው። ስለ አሃዙ ምላሽ ሲሰጡ እንግዲህ ቢሮችን ኢግዚአክትሊ ይሄን ያል ቁጥር አለ ብዬ ፊገሩን ልሰጠ አልችልም። ምክንያቱም እንደዚህ አይነት ፊገሮች ኮንሶሊዴትድ የሆነ ሪፖርት ሲመጣ እና ይሄ አንድና ሁለት ሪጅን ላይ ብቻ ሳይሆን እንደ ሀገር አሰስመንት ተሰርቶ በዛ አሰስመንት መሰረት መረጃ ተሰባስበው ኮንሶሊዴት ተደርገው ሊቀመጥ የሚችል ስለሆነ እዚህ ጋር ኢግዚአክትሊ ይሄን ያል ህጻናት ለችግር ተጋልጧል ማለት አልችልም። ነገር ግን ዩኒሴፍ የራሱን ዳታ ሊያወጣ ይችላል በራሱ ስኮፕ ሴቭን በራሱ ስኮፕ ሊያወጣ ይችላል። ፕላን ኢንተርናሽናልም ሊያወጣ ይችላል። ወርልድ ቪዥንም ሊያወጣ ይችላል። የትኛውም ህጻናት ላይ ይሰራለሁ የሚል አካል ከሚሰራበት ኤሪያ ስኮፕ አንጻር ይሄን ያህል ህጻናት ለችግር ተጋልጧል ብሎ መረጃ ሊያወጣ ይችላል። ግን እንደ መንግስት አሁንም ሰፋፊ የድጋፍ ስራዎች እየተሰሩ ስላሉ ከክልል መንግስታት እና ከከተማ መስተዳድሮች ጋር እየተሰሩ ስላሉ እግዚአብሔር ይህን ያህል ቁጥር ያህል ቁጥር ተጋላጭ ነው ብዬ ማስቀመጥ አልችልም። አሁን በየትኛው አካባቢ ነው የነገር የሚያገረሽው፣ ግን ስፋቱና ጥንካሬው ልዩነት ይፈጥራል እንጂ በደቡብም የድርቅ ሁኔታ ይስተዋላል። በኦሮሚያም አለ ወደ ቦረና አካባቢ አለ። በሶማሌም እንደዚሁ እንዳለ ይነገራል። በአፋርም እንደዚሁ እንዳለ ይነገራል። አቶ ጌታቸው ሴቶችና ህጻናትን በሚጎዱ ክስተቶች ላይ መንግስት የራሱንና የሰብአዊ ድርጅቶች ድጋፍን አቀናጅተው ለመቅረፍ እየሰራ መሆኑን ይናገራሉ። በድርቅም በሰው ሰራሽም በተፈጥሮም በተለያዩ አደጋዎች የመጀመሪያዎቹ ተጠቂዎች ሴቶችና ህጻናት እንደሆኑ ይታወቃል። እነዚህን ችግሮች ከመፍታት አንጻር መንግስት እየሄደ ያለው ርቀት አለ። ምክንያቱም የሀገሪቱ ከሀገሪቱ አጠቃላይ ህዝብ መካከል አብላጭ ጫው ሴቶችና ህጻናት እንደሆኑ ይታወቃል። ስለዚህ ማጆሪቲ ኦፍ ዘ ፖፕሬሽን እንደዚህ አይነት ጉዳት ውስጥ ሲወድቁ በተለይም ምስራቅና ደቡብ ምስራቅና ደቡብ አካባቢ ብቻ ሳይሆን ሰሜንም አካባቢ እንደዚህ ችግሮች አሉ። ሌሎችም አካባቢዎች ችግሮች አሉ። ድርቅ ያው ነግሮ የማይመጣ የተፈጥሮ አደጋ ነው። ነገር ግን የአደጋ መከላከልና ዝግጁነት እንደ መንግስት የሚሰራው ስራ አለው አት ዘ ሴም ታይም ደግሞ ሴቶችና ህጻናትም ከአደጋ መከላከል ጋር የሚሰራው ስራ አለው። የመጀመሪያው ራሱ በጀት መድቦ በእያንዳንዱ ጉዳይ በክልሎች የበጀት ጥያቄ መሰረት ቀጥታ ለክልሎች የሚመደብ በጀት አለ። ያንም በጀት አለው ሴት በማድረግ። ሴቶችን ህጻናትን ተጠቃሚ በማድረግ እና አደጋን ከመከላከል ጋር ተያይዘው የሚሰሩ ስራዎች አሉ። እንደ ክልል የሚሰሩ ስራዎች አሉ። አደ ሴም ታይም ደግሞ የክልሉ መንግስት ለምሳሌ ድጋፍ የሚፈልግ ከሆነ ለምሳሌ ሪሶርስ ሞቢላይዝ ማድረግ ካስፈለገ የሴቶችና ህጻናትን ጉዳይ ክልሉ ብቻ መፍታት የማይችል ይሆናል። ምክንያቱም ይሄ የማይጠበቅ አደጋ ስለሆነ ባለው አቅም ተደራሽ እንዲደረግ ያለው ሪሶርስ ሞብላይዝ እየተደረገ ስቶክ ያለው ወቅት እየተደረገ ድጋፍ እንዲደረግ ትላልቅ ስራዎች እንደ ሀገርም በመሰራት ላይ ይገኛሉ። ድጋፍ ፈላጊና እየቀረበ ያለው የእርዳታ መጠን አዝ ዙሪያ ከመናገር የተቆጠቡት አቶ ጌታቸው ለድርቅ ተጠቂዎች በመንግስት ከሚቀርበው ድጋፍ በተጨማሪ ዓለም አቀፉ የህጻናት አድን ድርጅት፣ በተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ፣ እንዲሁም ሌሎች ተራዲዮ ድርጅቶች በተለያዩ የኢትዮጵያ ክፍሎች ድጋፍ በመስጠት ላይ ናቸው ብለዋል። በኢትዮጵያ በድርቁ ምክንያት ከ12 ሚሊዮን በላይ ህዝብ ለረሃብ መጋለጡን ከ5340 በላይ ሰዎች ደግሞ ከቤት ንብረታቸው መፈናቀላቸውን የድርጅቱ ሪፖርት ጠቁመዋል። በሌላ በኩል የተባበሩት መንግስታት የእርዳታ ማስተባበሪያ ቢሮ ኦቻ አሁንም በኢትዮጵያ በጸጥታ ችግርና በድርቅ ምክንያት ከ22 ሚሊዮን በላይ ሰዎች ለተረዥነት መጋለጣቸውን በቅርቡ ይፋ አድርገዋል። ለእነዚህም ድጋፍ ለማቅረብ ከ3.3 ቢሊዮን በላይ ዶላር እንደሚያስፈልገው ጠይቋል። ለአሜሪካ ድምፅ ገልሞው ዳዊት ከአዳማ። የአሜሪካ ድምፅ የአማርኛው አገልግሎት እንደቀጠለ ነው። ወደ ተከታዩ ዘገባ ስናልፍ ደግሞ በኢትዮጵያ መንግስትና በህወሀት መካከል የተደረሰውን የሰላም ስምምነት ተከትሎ በጅቡቲ ሆልሆል መጠለያ ጣቢያ የሚኖሩ የትግራይ ተወላጆች ወደ ሀገራቸው የመመለስ ተስፋ ማሳደራቸውን ለአሜሪካ ድምፅ ገልጸዋል። አስተያየት ሰጪዎቹ ከሁለት ዓመታት በላይ ጦርነቱ በትግራይ ሲጀመር ወደ ጅቡቲ መሰደዳቸውን ተናግረው አሁን ግን የሰላም ስምምነት በመደረጉ ወደ ሀገራችን ተመልሰን ከቤተሰቦቻችን ጋር መቀላቀልና በትግራይ የመልሶ ግንባታ ሂደት መሳተፍ እንፈልጋለን ብለዋል። ሆኖም በስምምነቱ መሰረት በትግራይ የተሟላ መሰረታዊ አገልግሎት አለመጀመርና ከኢትዮጵያ መከላከያ ሰራዊት ውጭ ያሉ ኃይሎችም ከትግራይ አለመውጣታቸው ስጋት ፈጥሮብናል ብለዋል። የሰላም ስምምነቱ ከተፈረመ በኋላ በትግራይ የስልክና የመብራት አገልግሎት እንዲሁም በከፊል የባንክ አገልግሎት ተጀምሯል። ባለፈው ሐሙስ እለት ደግሞ የአማራ ኃይሎች ከሽረና አካባቢው መውጣት መጀመራቸውን የመከላከያ ሰራዊት አስታውቋል። ገብረ ሚካኤል ገብረ መድን ተጨማሪ አለው። ከሁለት ዓመት በፊት በትግራይ ጦርነቱ ከመጀመሩ በፊት በቱሪዝም ዘርፍ ተሰማርቶ ሲሰራ እንደነበረ የሚገልጸው ኪዳነ ገብረ ሕይወት ከሰሜን ምዕራብ ትግራይ ተነስቶ በብዙ ጣውረድ ጅቡቲ መግባቱንና ከአንድ ዓመት በላይ ለሆነ ጊዜ በሆል ሆል የስደተኞች መጠለያ ጣቢያ እየኖረ እንዳለ ተናግረዋል። በኢትዮጵያ መንግሥትና በህወሓት መካከል የሰላም ስምምነት በመደረጉም ስደተኞቹ ወደ ሀገራቸው የመመለስ ፍላጎት እንዳላቸው በስልክ ገልጾልናል። ሙኘታችን ተስፋችን እኛ መልኩ ሰላም ከሆነ ትግራይ ውስጥ ያለው ነው የተፈናቀለው ማህበረሰባችን ወደ መሬቱ ወደ ቤቱ ተመልሶ ካየነው ከዚህ ወጥተን ወደ ትግራይ ገብተን የድሮ ኑሯችን ለመኖር ነው የምንፈልገው። የሚማር እንዲማር የሚሰራ እንዲሰራ የድሮ ከሁለት ዓመት በፊት የነበረን ነው ኑሮ ለመምራት ነው የምንፈልገው። የጠፉ ቤቶቻችን መፈለግ ነው የምንፈልገው። ሀዘናችን ነው ከህዝባችን መውጣት ነው የምንፈልገው። ከሀዘን ከተወጣ ደግሞ በቀጥታ ወደ ስራ መግባት አለብን። አንድ ሰከንድ ማጣት አልፈልግም፣ ከዚህ በኋላ ማለት ነው። ሁለት ዓመት ያጠፋሁትን ጊዜ ይበቃኛል። ቀጥታ ወደ ስራ ገብቼ በጥርነቱ የተጎዳ ቤተሰቤ ማገዝ ራሴን ትጎድቻለሁ። ቤተሰቤ ተጎድተዋል። ማገዝ ነው የምፈልገው። ተክሊት ገብረስላሴ የሚባል ሌላኛው ስደተኛ ደግሞ ከዩኒቨርስቲ በምህንድስና እንደተመረቀ ብዙም ሳይቆይ ጦርነቱ መጀመሩንና በዚህ ምክንያት ወደ ጅቡቲ መሰደዱን ገልጿል። የሰላም ስምምነቱ ከተተገበረ ወደ ሀገሩ ተመልሶ በትግራይ የመልሶ ግንባታ ሂደት መሳተፍ እንደሚፈልግ ይገልጻል። በጣም በጣም ከመጠን በላይ ጉጉት አለን። ሄደን ወላጆቻችን፣ ቤተሰቦቻችን ማግኘት እናፍቆት አለን። በጣም ሀይለኛ ናፍቆት ውስጥ ያለ ነው። ትግራይ ንብረት ይመለሳል። እንመልሰዋለን ሰርተን ተስፋ አለን። ተምረን እናገኘዋለን ብለን ነው የምናስበው። ሂደን ሀገራችን ለመለወጥ ነው የምንፈልገው። ለመማር ነው የምንፈልገው። ትግራይ እናሳድጋት ነው የምንፈልገው። ይህንን ሁሉ ጉጉት አለን። ይህን እንዲሆንልን ደግሞ ሰላም እንፈልጋለን። ፍላጎታችንና ምኞታችን ወደ ሀገራችን መመለስ ቢሆንም የሰላም ስምምነቱ ትግበራ መዘግየት ግን ስጋት ፈጥሮብናል ብለዋል ስደተኞቹ። ለዚህም በትግራይ የተጀመረው መሰረታዊ አገልግሎት የተሟላ አለመሆንና ከኢትዮጵያ መከላከያ ሰራዊቱ ውጭ ያሉ ኃይሎች ከትግራይ ክልል አለመውጣታቸውን እንደ ማሳያ ያነሳሉ። ኪዳነ ገብረ ሕይወት የኤርትራና የአማራ ኃይል ከትግራይ አልወጣውም ባንክ ሙሉ በሙሉ ስራ አልጀመረም። የፈለግከውን ከፈለግከ አካውንት ከድሮ አካውንት ገንዘብ ልታወጥ አትችልም። የፈለግከው መጠን ልታወጥ አትችልም። ይሄ ባልደረገበት ሁኔታ ደግሞ ተስፋ ያደረከውን ነገር ተስፋን ያጨልምብሃል ማለት ነው። ተክሊት ገብረስላሰም ወደ ትግራይ የመንገድ ትራንስፖርት አለመጀመር ተስፋችንን አደብዝዞታል ይላል። ማህበራዊ አገልግሎቱ በትክክል እየተሰራጨ አይደለም፣ ለስም ነው እየተሰራጨ ያለው። የእግር መንገድም የጉዞ መንገድም አልተከፈተም። አውሮፕላን ነው፣ እሱም በቂ አይደለም። አቅም የሌለው ሰው መሄድ አይችልም። እንዴት ሊሄድ ይችላል? እና ይሄ በማየታችን ተስፋችን መጀመሪያ እንደነበረን ተስፋ ሙሉ አይደለም። የሰላም ስምምነቱ ከተፈረመው በኋላ በትግራይ የአየር ትራንስፖርት፣ የስልክና የመብራት አገልግሎት እንዲሁም በከፊል የባንክ አገልግሎት ተጀምሯል። ደንበኞች የባንክ ሂሳባቸውን ማንቀሳቀስና ገንዘብ ማውጣት የሚችሉት ግን የባንኮች የኦዲት ሪፖርት ሲጠናቀቅ እንደሆነ ሲገለጽ ቆይቷል። ይህ ከተከናወነ ደንበኞች ገንዘባቸውን ማውጣት ይችላሉ ሲሉ የኢትዮጵያ ንግድ ባንክ ፕሬዚደንት አቤ ሳኖ ከዚህ ቀደም ገልጸው ነበር። በጤናው ዘርፍም የጤና ሚኒስቴር ወደ ትግራይ መድኃኒት እያቀረበ እንደሆነ ይገልጻል። ነዳጅም ወደ ትግራይ እየገባ ስለመሆኑ ተዘግቧል። ባለፈው ሐሙስ ደግሞ የአማራ ኃይሎች ከሽረና አካባቢው መውጣት መጀመራቸውን የኢትዮጵያ መከላከያ ሰራዊት አስታውቋል። ባለፈው ታህሳስ ወር መጨረሻ አካባቢም የኤርትራ ሰራዊት ከሽረ እንዳስላሴና ከአክሱም ከተሞች መውጣት መጀመሩን ነ ተማሪዎችን ጠቅሶ ሮይተርስ ዘግቦ ነበር። ሆኖም ይህን በተመለከተ ከኤርትራ መንግስት፣ ከኢትዮጵያ መንግስትና ከህወሓት በኩል የተሰጠ አስተያየት አልነበረም። የሰላም ስምምነቱን የአተገባበር ሂደት የሚከታተል የአፍሪካ ህብረት ቡድንም መቀለ ከተማ መግባቱ ይታወሳል። ይኸው የክትትል ቡድን የትግራይ ኃይሎች ለኢትዮጵያ መከላከያ ሰራዊት የጦር መሳሪያዎች ማስረከብ መጀመራቸውንና ከመቀለ 30 ኪሎ ሜትር ርቀት ላይ በምትገኝ አጉላዕ ከተማ የከባድ መሳሪያዎች ርክክብ ሲደረግ መታዘቡን ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ በተከታዩም ዘገባ በዛ ትግራይ ክልልን ቆይና የኢትዮጵያ አየር መንገድ ከመዕለ ወደ አዲስ አበባ በሚደረግ በረራ ከእድሜ ጋር ተያይዞ ተጓዦች ላይ የጣልኩት ምንም አይነት የበረራ ገደብ የለም ሲል አስታወቀ። የአሜሪካ ድምጽ በመዕለ አየር ማረፊያ ተገኝቶ ያነጋገራቸው ወጣቶች በበኩላቸው በእድሜያችን ምክንያት እንዳንጓዝ እንቅፋት እየገጠመን ነው ብለዋል። በሌላ በኩል የትግራይ ክልል የመንገድ የትራንስፖርትና ኮንስትራክሽን ቢሮ ቅድሚያ አገልግሎት ማግኘት ለሚገባቸው ነው አገልግሎት እየተሰጠ ያለው ብሏል። ሙልጌታ አጽቢያ በዙ ዙሪያ ከመቀሌ ተከታዩን ዘገባ ልኳል። የኢትዮጵያ አየር መንገድ ከትናንት በስቲያ ቅዳሜ ጥር ስድስት 2015 ዓ ም ባወጣው መግለጫ ወደ መቀለ በረራው ከጀመር አንስቶ ከአዲስ አበባ ወደ መቀለ እንዲሁም ከመቀለ ወደ አዲስ አበባ የሚጓዙ መንገደኞች እያገለገልኩ ነኝ ብሏል። አየር መንገዱ ትኬት ገዝተው ወደ ቼኪን ካውንተር የሚመጡ ተጓዦች በአግባቡ እያስተናገደ ሲሆን ከእድሜ ጋር ተያይዞ ተጓዦች ላይ የጣለው ምንም አይነት የበረራ ገደብ የለም በማለት ገልጿል። በየቀኑ በአሁኑ ጊዜ ሶስት በረራ እያደረገ መሆኑና በቀጣይም የበረራ ፍላጎት በማየት የበረራውን ብዛት ለመጨመር ዝግጁ ነኝ ሲል አየር መንገዱ ገልጿል። ከመቀለ ወደ አዲስ አበባ መጓዝ የሚፈልጉ በመቀለ አሉላ አባ ነጋ ኤርፖርት በመገኘት ትኬት መግዛት እንደሚችሉና ወይም ደግሞ ትኬት ከአዲስ አበባ በሚኖሩ ወዳጅ ዘመዶቻቸው በኩል መግዛት የሚፈልጉ ደግሞ ቦሌ በሚገኘው የኢትዮጵያ ኤርፖርት ኢንተርፕራይዝ ውስጥ መግዛት እንደሚችሉ ነው ያሳወቀው። ከዚህ ጋር ተያይዞ ትናንት እሁድ ጥር ሰባት 2015 ዓ ም በመቀለ አሉላ አባነጋ ኤርፖርት ያገኘሁት ዕድሜው አርባ እንደሆነ የነገረኝ ሳሙኤል ተስፋ እየተባለ የአድግራት ነዋሪ ትኬት ከሁለት ሳምንት በፊት በቤተሰቦቹ በኩል አዲስ አበባ ላይ መግዛቱ ገልጾ ሆኖም በዛሬው ዕለት እንዳልሳፈር ተከልክያለሁ ብለዋል። ዛሬ ከቀኑ አራት ሰዓት ተኩል ቼኪንግ ታይም ነበረኝ። ከሁለት ሳምንት በፊት የተቆረጠ ትኬት ነው የነበረኝ። ስድስት ሰዓት ተኩል ደግሞ በረራው ነበር። በሰዓቱ ተገኝቼ ቼክ ለማድረግ ሲገባ ከልክሎኝ እስካሁን እስከ አስር ሰዓት ላይ ቁሜ ነው ያለሁት። ቅድሚያ የምንሰጠው ለሌላ ሰው ነው፣ ለምንሰጣቸው ሰዎች አሉ አሉ ነው። የእድሜ ጉዳይ ተነስተው የለ እንዴ? ለምንድን ነው እንደዚህ የሚሆነው? እኔ ትኬቱን የተቆረጠልኝ ከሁለት ሳምንት በፊት ነው። ስለዚህ ለምንድን ነው እዚህ የሚቋመም ስጠይቅ ራሱ አጥጋቢ መልስ የሚሰጥ ሰው የለም። በዚህ ምክንያት ስራዬ እየተስተጓጎለ ነው በማለት ተናግሯል። ሌላው በኤርፖርቱ ያገኘሁት ሚሊዮን ጊደይ የተባለ በበኩሉ ቲኬት በተቋሙ እንደሚሸጥ ስለተነገረን መጥቻለሁ። ሆኖም ቅድሚያ የሚሰጠው ለሌሎች ነው ተብለን ለቀናት እየተንገላታነን ብለዋል። እዚህ ስንመጣ ደግሞ ኬዝ ያላቸው የሜዲካል ኬዝ ያላችሁ ጠብቁ ተባለን። ከሀሙስ እስከ ዛሬ እሁድ ድረስ ምንም አይነት መልስ አልተሰጠንም። አረጋውያንና ህጻናት ያላቸው ይልኳቸዋል እኛ ግን መልስም አይሰጡህም ወረቀትም ብታሳያቸው ምንም የሚሰጡ እንትን የለም በጣም እየተስተጓጎልን ነው ያለ ነው ማለት በጠንነታችንም ችግር የመጣብን ነው። የትግራይ ክልል የኮንስትራክሽን መንገድና ትራንስፖርት ቢሮ ኃላፊ ወይዘሮ አልማዝ ገብረ ጻድቅ በበኩላቸው ለክልሉ መገናኛ ብዙሀን በሰጡት ማብራሪያም ወጣቶች እንዳይሳፈሩ የፌዴራል መንግስት ይሁን ክልሉ ያስተላለፉት መመሪያ የለም። ሆኖም ቅድሚያ መገልገል ያለባቸው አካላት እንዲገለገሉ ግን እየተሰራ ነው ብለዋል። የአየር ትራንስፖርት ልክ እንደተጀመረ ያው ወዲያው ነው ህዝቡ መንቀሳቀስ የፈለገ ከዛም ወደዚህ መምጣት ከዚህም ወደዛ መሄድ ማለት ነው። የተመዘገበው ሰው በጣም ብዛት ስላለው ወጣቱም፣ ትልቁም፣ ህፃኑም፣ ሴቶችም የተለያየ ማህበራዊ ችግር ያለባቸው ማለት የህክምና ሪፈር፣ ሌላም ያላቸው ተመዝጋቢ ብዙ ነበረ። ስለዚህ ያው ፕራዮሪቲ ለመስጠት መጀመሪያ ናጣዳፊ ነገር ያላቸው ስራቸው ታይቶ ለነሱ ፕራዮሪቲ ተሰጥቷል። ከፌዴራል ጋር ስንነጋገርም እንደዚህ ነው። እዚህ ያሉ የሴኩሪቲ አካላትም ፕራዮሪቲ ለመስጠት ቅድሚያ እንግዲህ ከወጣቱ ይልቅ ያው ሽማግሌ ወይም የህክምና ኬዝ ያለው ወይም እናቶች እርጉዝ የሆኑ የተለያየ ነገር ያላቸው ህጻን ያላቸው ለእነሱ ነው ቅድሚያ የተሰጠ። ችግሩ የትራንስፖርት ማነሱ ካልሆነ በስተቀር ሌላ የፖለቲካ ጉዳይ የለውም። ችግሩ በዘላቂነት ለመፍታትም የየብስ ትራንስፖርት ለመጀመር ከፌዴራል መንግስት ጋር እየተወያየን እንገኛለን በማለትም ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም ተከታዩ ዘገባ ደግሞ፣ ወደዚህ ወደ ዩናይትድ ስቴትስ መለስ ስንል፣ ዩናይትድ ስቴትስ የታዋቂውን የዜጎች መብት ተሟጋጅ ማርቲን ሉተር ኪንግ ጁኒየርን በምታስታውስበት በዚህ ሳምንት ፕሬዚዳንት ጆ ባይደን ሚስጥራዊ ሰነዶች አያያዛቸውን አግባብ የሚያጣራ የምርመራ ሂደት ከፊታቸው ተደቅኗል። የአሜሪካ ድምጿ ቬሮኒካ ባልዴራስ ኢግሊሲያስ ባጠናቀረችው ዘገባ እንደጠቆመችው ሁለቱም የፖለቲካ ፓርቲዎች፣ ሪፐብሊካኖች እና ዲሞክራቶች ማለት ነው፣ በጉዳዩ ላይ የተካሄደ ባለው ምርመራ አስፈላጊነት ላይ ይስማማሉ። ይህ ሳምንታዊ የዋሽንግተን መሰንበቻ የሚፈ የሚፈትሸው ዘገባ ነው። አሉላ ከበደ ያቀርበዋል። ፕሬዚዳንት ጆ ባይደን የማርቲን ሉተር ኪንግን መታሰቢያ ለማክበር ወደ አትላንታ ባመሩበት ወቅት ከፍተኛ ጥበቃ ሊደረግባቸው የሚገቡ ምስጢራዊ ሰነዶች አያያዝ የሚያጣራ ልዩ መርማሪ መመደቡ ይፋ መደረጉ የበዓሉን አከባበር ብዙም አላሰናከለም። ስድስት ገጾች ያሉት ምስጢራዊ የመንግሥት ሰነዶች በቅርቡ ነው ከግል ቤተ መጽሐፍታቸው ውስጥ የተገኙት። ሌሎች መሰል ሚስጢራዊ ሰነዶች እንዲሁ ዊልሚንግተን ደለወር ከሚገኘው የመኖሪያ ቤታቸውና በዋሽንግተን ዲሲ በሚገኘው ፔን ባይደን ከተባለው በስማቸው ከሚጠራው የዲፕሎማሲና ዓለም አቀፍ ግንኙነቶች ማዕከል ተገኝተዋል። ይህም በፍሎሪዳ ግዛት ከሚገኘው የቀድሞ ፕሬዚዳንት ዶናልድ ትራምፕ ማራላጎ ርስት ከ300 በላይ ምስጢራዊ መንግስት ሰነዶች ከተገኙበት ሁኔታ ጋር መነጻጸሩ አልቀረም። ጉዳዩን እንዲመረምሩም ልዩ መርማሪ ተሰይመዋል። ከትራምፕ ጉዳይ የሚለዩበትን ቁልፍ ቁልፍ ያሏቸውን ነጥቦች ያመለከቱት ዲሞክራቱ የምክር ቤት አባል አዳም ሼፍ ኤቢሲ በያዝነው ሳምንት ለተባለው የቴሌቪዥን ፕሮግራም ሲናገሩ በባይደን ጉዳይ ላይ የሚደረገው ምርመራ ተገቢ ነው ብለዋል። Uh, I'd like to know what these documents were I'd like to know what the IC's assessment is <laughs> ምን አይነት ጉዳት ሊያስከትል እንደሚችል እንዲሁም ሊያመጣ የሚችለው ጉዳት ካለም ያን ጉዳት መቀነስ የሚያስችል ስራ ያስፈልግ እንደው ማወቅ ያስፈልጋል። ቸልተኝነት ብቻ ያመጣው ይሁን የሕግ መተላለፍ ፍላጎት መኖሩን ለማጣራት ከሚፈልጉ መርማሪዎች ጋር እተባበራለሁ ሲል ዋይት ሃውስ አስታውቋል። በዚያው በኤቢሲ ቴሌቪዥን ላይ ቅርበው አስተያየት የሰጡት የሪፐብሊካኑ የምክር ቤት አባል ዶን ቤከን በበኩላቸው የትኛውም ፓርቲ አባል ይሁን ሚስጥራዊ መረጃዎችን በአግባቡ አለመያዝ ሊያመጣ የሚችለውን አደጋ አጉልተው ተናግረዋል። ተለይቶ እንዲቀመጥ የሚፈልግ ከፍተኛ ሚስጥራዊ መረጃ በጋራዦ ውስጥ አሊያም ረፍት ከሚያደርጉበት ስፍራ ወይንም የቻይና ዜግነት ያላቸው ሰዎች መድረስ ከሚችሉበት አካባቢ ማኖር ፈጽሞ ስህተት ነው። ዝም ብሎ ብቻ ጣትን ወደ ሌሎች የምንቀስር መሆን የለብንም። ፕሬዚዳንት ባይደን ተለይተው መቀመጥ ያለባቸውን እነኚህን ምስጢራዊ ሰነዶች እያወቁ ያለ ፈቃድ ወስደው ካስቀመጡ ጉዳዩ የደህንነት ደንቦችን ከመተላለፍ ይልቅ የሚያስከስስ ወንጀል ነው የሚሆነው። በኤንቢሲ ቴሌቪዥን ጣቢያ ሚትዘፕሬስ በተባለው ፕሮግራም ላይ ቀርበው አስተያየት የሰጡት የቀድሞ የዩናይት ስቴትስ ምክትል ጠቅላይ አቃቢ ህግ፣ ሮድ ሮዝንስታይን በስልጣን ላይ ያለ ፕሬዚዳንት ሊከሰስ በማይችልበት ከፍትህ ሂደቱ ምን እንደሚጠበቅ አስረድተዋል። ልዩ አማካሪው እውነታውንና ሕጉን መገምገም የፍትህ ሚኒስቴር ፖሊሲዎችን ተከትለውም ክስ መቅረብ አለበት ወይም የለበትም የሚለውን በተመለከተ ለጠቅላይ አቃቢ ሕጉ ምክር ሐሳባቸውን ማቅረብ አለባቸው። ከዚህ በኋላ ያንን የፍትህ ሚኒስቴር ደንብ ተግባር ላይ መዋልና ያለመዋል አስፈላጊነት መወሰን የጠቅላይ አቃቢ ሕጉ ድርሻ ነው የሚሆነው። ሰሞኑን ጆርጂያ ላይ ከፕሬዚዳንት ባይደን ጎን ሆነው የታዩት ዲሞክራቱ የእንደራሴዎች ምክር ቤት አባል ራፋኤል ዋርኖክ በበኩላቸው ለኤቢሲ ቴሌቪዥን ጣቢያ በሰጡት አስተያየት አንድ ነገር ላይ እርግጠኛ መሆናቸውን ተናግረዋል። No one is above the law, so I'm glad to see the Justice Department doing its work and ማንም ሰው ከህግ በላይ አይደለም። በመሆኑም የፍትህ ሚኒስቴር ማድረግ ያለበትን ሲያደርግ በማየቴ ደስተኛ ነኝ። በመሆኑም ስራው እንዲቀጥል ነው ፍላጎቴ። በሪፐብሊካኖች የሚመራው የተወካዮች ምክር ቤት የቁጥጥርና የተጠያቂነት ጉዳዮች ኮሚቴ በበኩሉ የፕሬዚዳንት ባይደንን መኖሪያ ቤት የጎበኙ ሰዎች ዝርዝር የሚያሳይ ማስታወሻ ሰነዶች፣ እና ፍተሻ ከተደረገባቸው ስፍራዎችም ጋር የተያያዙ ግንኙነቶችን የሚያሳዩ መረጃዎች ዋይት ሀውስ እንዲያቀርብ ይፈልጋል። እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 የሚቀርብላችሁን ከዋሽንግተን ዲሲ የአሜሪካ ድምፅ የአማርኛ አገልግሎት የሰኞ ምሽት ዝግጅታችንን ነው። የሁለተኛው አጋማሽ ላይ እንገኛለን። ለሁለተኛው አጋማሽ የመጀመሪያ ቅንብር የሚሆነው ሀኪሞን ያማክሩ ነው። ሐኪሞን ያማክሩ ለምሽቱ የልብ አመታትን የሚያዛቡ የጤና ሁከቶችን አስመልክቶ ከአድማጭ ለቀረበ ጥያቄ በመስኩ ባለ የሕክምና ባለሙያ የተሰጠ ማብራሪያ ነው ይዞ የቀረበው። ሙያዊ ትንታኔውን የሚሰጡን ዶክተር ውብሸት አየነው የልብ በሽታዎች ልዩ ሐኪምና በሚኖሶታ ክፍለ ግዛት በሚገኘው ሄነፒን የሕክምና ተቋም የልብ ሕክምና ክሊኒክ ዳይሬክተር ናቸው። አሉላ ከበደን ያነጋገራቸው ዶክተር ውብሸት አቶ ወንድሜነህ የተባሉት አድማጫችን ባደረሱን ጥያቄ ብንነሳ ከኃላፊና ከጊዜያዊ የስሜት መረበሽ ባለፈ ህክምና ለሚሻ ለዚህ የልብ በጣም ፈጥኖ መምታት የሚያጋልጡ ከጤና ምታወቅ ጋር የተዛመዱ መንስኤዎች ምንድን ናቸው? ብዙ ጊዜ የጠለቀ ክትትልና ህክምና ያስፈልገዋል የምንለው አይነት የልብ አመታት መፍጠን ወይም መለየት የሚነሳው እዛው ልባችን ውስጥ ያለው ልባችን የሚመታው እንደዚህ ተቀነባብሮ ከደቂቃ ደቂቃ ከሰከንድ ሰከንድ የሚመታው ውስጡ ልክ እንደ ኮሬንቲ ሽቦ ኤሌክትሪካል ሲስተም አለው ልባችን። እና አንዳንዴ ይሄ ኤሌክትሪካል ሲስተሙ እንደ ሾርት ሰርኪት ነገር ይሰራና እየተቀነባበረ በመምታት ፋንታ ዝም ብሎ አንድ ቦታ ይገባና የማትሆን ሾርት ሰርኪት ይፈጥራል። እና ይሄ ፕራይመሪሊ ኤሌክትሪካል የምንለው ችግር ነው፣ የዚህ አመታቱን የሚረብሸው ማለት ነው እና እንደሱ በሚሆኑበት ጊዜ ያው ልብ ፈጥኖ ይመታል። ልብ ደግሞ በጣም ፈጥኖ ከመታና ብዙ ጊዜ እንደሱ ከቆየ በደንብ ደም ማሰራጨት አይችልም። ያኔ ነው እንግዲህ ችግሮቹን የሚያመጣው መጦልቦሉን፣ ትንፋሽ ማጠሩን፣ ምን ማለቱን እና አንዱ ዋናው ብዙ ጊዜ የምናየው ነገር ምንድን ነው ፕራይመሪ ኤሌክትሪካል ፕሮብለም የሚባል ነው እና አንዳንድ ሰዎች ይጠይቃሉ ልቤ ለምን አሁን ይሄ ለምን በድንገት ደረሰበት? አሁን ለምን ይሄ መጣበት? እና የምንነግራቸው ምንድ ነው ገና ሲወለዱ ጀምሮ ይሄ ነገር ነበረ ሰውነታቸው ውስጥ ይሄ ዋይሪንግ ሲስተሙ የልባቸው ያች ለየት ያለችው ነገር እዛ ነበረች። ግን ከእድሜ ጋር በተገናኘ ሁኔታ ወይም ደግሞ ሌላ ነገር አንዳንድ ጊዜ ከህመም ሊሆናል። ለምሳሌ ጤና የነበረ ሰው ወይ ትንሽ ጠለቅ ያለ እንደ ኒሞኒያ አይነት ነገር ወይ እንደዚህ ያመውና ሰውነቱ ሲረበሽ ያቺ ሾርት ሰርኪቷ ትቀሰቀሳለች። በምትቀሰቀስበት ጊዜ እንደ እሱ አይነት ነገር ልታመጣ ትችላለች። ይሄ በጣም ኮመን ነው ብሎ የምናስበው ነው ፕራይማሪ ኤሌክትሪካል የሚባለው። ሌላ ጊዜ ግን ደግሞ ምን ይሆናል? ያው ልብ እንግዲህ ዋናው ትልቁ ነገሩ በአግባቡ ደም ለማሰራጨት ነው፣ የልባችን ዋናው ስራ እና አንዳንዴ ይሄ ደግሞ የሚያሰራጨው ፓምፕ ፌል ሊያደርግ ይችላል እና ሰዎች ሀርት ፌሊየር የሚባለውን ነገር ለምሳሌ ሰምተውት ሊያውቁ ይችላል እና እንደሱ በሚሆንበት ጊዜ ፓምፑ በደንብ በማይሰራበት ጊዜ አንዳንዴ የእሱን ምልክት ደግሞ ሊሆን ይችላል የስራው መዛባት ማለት ነው። ዶክተር፣ ውሸት እንደ ጭንቀትና መደናገጥ የመሳሰሉ ጠንከር ያሉ ስሜቶች ባሻገር በአነቃቂነት ሊፈረጁ የሚችሉ ተመሳሳይ የልብ መታወክ የሚከስቱ ሌሎች መንስኤዎች ወይም ቀስቃሾችስ ምን ይሆኑ? በብዙዎቻችን በተለይ እንግዲህ በኢትዮጵያውያን ደረጃ እንዲህ አይነት ነገር ሊያስከትል ይችላል የምንለው በየቀን ሁላችንም የምናገኘው እንደነ ቡና እንደ ሻ አይነት ነገሮች አሉ። ከእሱ አልፈ ደግሞ ስታየው አንዳንዴ ሰው የማይጠረጥረው ግን እነዚህ ኦቨር ደ ካውንተር ለምሳሌ የሚወሰዱ መድኃኒቶች ያለ ሐኪም ፈቃድ መገዛት የሚችሉ መድኃኒቶች ፋርማሲ ተሄዶ በነገራችን ላይ እሱ ላይ ደግሞ አሁን አድማጮቻችን ከዚህም ከአሜሪካም ስላሉ ከባህር ማዶ ደግሞ ከኢትዮጵያም ስላሉ ለምሳሌ ኢትዮጵያ ውስጥ ራሱ ካለ ሐኪም ፈቃድ የሚገዙት መድኃኒቶች ለየት ሊሉ ይችላሉ። እኛ ከምናገኛቸው ከዚህ ሀገር የአሜሪካ ፋርማሲ ትንሽ ሪስትሪክትድ የሆነ ነው። በቀላሉ ብዙ ነገሮች ማግኘት አይቻልም። ግን አንዳንድ ለምሳሌ እንደዚህ ካለ ሐኪም ፈቃድ የሚገኙ ነገሮች ሁልጊዜ ሰው መጠየቅ አለበት። ይሄ ነገር ውስጡ እንደ ካፊን፣ እንደ አንፌታሚን፣ እንደ አድሬናሊን እነሱን የሚመስል ነገሮች እነዚህ ሁሉ እንግዲህ አሁን ልብን የሚፈታተኑ ኬሚካሎች ናቸው ማለት ነው። አነቃቂነት ያላቸው የልብ ምት በተፈጥሯቸው የሚጨምሩ ናቸው የሚጨምሩ ናቸው። ሌላ ያየነው አንዳንድ ጊዜ ሰዎች የሚጠቀሙበት ለምሳሌ ጫት ነው። ጫት አሁን ያው ሰውነትን ስቲሚሌት እንደሚያደርገው ሁሉ ልብንም ደግሞ ይፈታተናል እና በዛ ጊዜ ልብ በጣም ልትመታ ትችላለች። አልኮሆል ትንሽ ለየት ያለ በአንድ በኩል ማነቃቃት ሳይሆን እንዲያውም ትንሽ ማረጋጋት ማስጠኛት፣ እንደሱ ብሎ ሊያስበው ይችላል ሰው። ግን አልኮል ደግሞ ከጨመረ አንዳንድ ጊዜ ትንሽ በተወሳሰበ መንገድ እሱም ደግሞ ሰውነታችን ውስጥ ያለው ደግሞ አልኮሆል ልብን ደግሞ ሄዶ ሊተናኮል ይችላል። እና እነሱም ደግሞ ሌሎቹ ነገሮች ናቸው። ከእነዚህ ከሚጠጡት ከሚበሉት ነገሮች ደግሞ ካለፍን ሌላው የምናየው ለምሳሌ አንዳንድ ጊዜ ሰዎች በሆነ ምክንያት የሆነ ንጥረ ነገር ሬጊለርሊ ከሚበሉት ምግብ ከዛ ውስጥ ላይገባ ይችላል። ባለፈው ተነጋግረን ነበር። እንደ ፖታሲየም፣ ማግኒዚየም የሚባሉ ንጥረ ነገሮች አሉ። ልብ ሬጊለር በሆነ አመታት እንዲመታ በጣም የሚያስፈልገው ነገሮች አሉ እና አንዳንድ ጊዜ ያንን ሆዱን አሞት በሆነ ነገር ስለታወቀ ምግብ በደንብ የማይበላ ወይም የሚያስመልሰው ሰው እየደጋገመ ምን እያለ ከዛ ደጋግሞ ከማስመለሱ ጋር ምንድን ነው እያደረገ ያለው ሰውነት ውስጥ ያለውን ንጥረ ነገር እያወጣ እሱን ሉዝ እያደረገ ነው ማለት ነው። የግለሰብ እና አሁን ለምሳሌ እንደሱ ሆነው ፖታሴሚያቸው ሎ ሆነው አይ አሞኝ ነበር አልበላሁም፣ እንደዚህ አልሆልኩም፣ አሁን ደግሞ ልቤ ስትመታ ይሰማኛል ብለው መጡ ሰዎች አሉ እና ደማቸውን ስንመረምር እሱን እንገነዘባለን። ቀላል ነገር ነው። መልሶ ያን ፖታሲየም መስጠት ነው። ልባቸው ይረጋጋል ማለት ነው። የአየር ቧንቧና የሳንባ ህመሞች በጣም የተለመዱ ናቸው በኢትዮጵያ ቅድም የገለጿቸውን አይነት ንጥረ ነገሮች ለጉንፋንና ለሳል በሚሰጡ ለአስም በሚሰጡ መድኃኒቶች አንዳንዴ ሰዎች ልቤ ከመጠን በላይ ፈጥኖ መታ ይላሉ። ያን ሳያያይዙ የሚቀሩበትና ሌላ ህመም የፈጠረባቸው የሚመስላቸው ጊዜም አለና ምን ያህል እየተለመደ ነው? ለጉንፋን፣ ለሳል ለአስመ በመሳሰሉት የመተንፈሻ አካላት ህመሞች የሚሰጡ መድኃኒቶች ውስጥ ለአስም የሚሰጥ መድኃኒት አለ። ለምሳሌ አልቢውትሮል የሚባል በጣም ከሁሉ የተለመደው ይሄ ነው፣ ብዙ ሰው የሚሰጠው እና አልቢውትሮል ሳምባ ውስጥ ያለውን ችግር ቢፈታም ሌላው እንግዲህ በትንሹም ቢሆን ሁሌ የሚያደርገው ምንድን ነው? ልብን ብዙ ያስመታል ማለት ነው። እና ይሄ የታወቀ ነገር ነው፣ የምንጠብቀውም ነገር ነው እና ሰዎች ደጋግመው ደጋግመው በተለይ ውሰዱ ከተባሉ መጠን በላይ ከወሰዱ ምክንያቱም ትንፋሻቸው ካልተሻሻለ የሚሻለኝ ደግሜ ቢወስድ ነው ብለው የሚወስዱት ነገር ይሆናል። ግን እዚህ ላይ ነው ማሰብ ያለባቸው ያን ያህል ውሰዱ ያልተባለበት አንዱ ምክንያት ልባቸው ጋር ደግሞ ረብሻ እንዳይፈጥር ነው እና እንደ አልቢውትሮን አይነቶቹ እንደሱ ያደርጋሉ። አንዳንድ አሉ በነገራችን ላይ አልቢውትሮን የሚመስሉ ካለ ሐኪም ፈቃድ እኛም ሀገር ሌላም ሀገር ከፋርማሲ መገዛት የሚችሉ ልክ እንደሱ እሱ የሚመስል ስራ ያላቸው መድኃኒቶች አሉ። እና ለዚህ ነው ፋርማሲ ሲኬድ አሁንም ልቤ እንደዚህ የመምታት ችግር አለባት ወይም እንደ እሱ አይነት ነገር አስጨንቆኝ ያውቃልና ይሄ የምገዛው ነገር እንደዛ አይነት ባህሪ አለ ወይ ብሎ ማገናዘብ ያስፈልጋል። ዶክተር ውብሸት አየነው የልብ ሕክምና ባለሙያ ከአድማጮች ለደረሱን ጥያቄዎች ነበረ ማብራሪያ የሰጡን። በሌላ ምስል የአድማጭ ጥያቄ መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። እግዜር ስጥልኝ። የሰኞ ምሽት ሁለተኛው ምዕራፍ መሰናዷችን እንደተቀጠለ ነው። በተከታዩ ዘገባችን ደግሞ ወደ ደቡብ ክልል ነው የምናመራው። ዜጎች በተመጣጣኝ ክፍያ መሰረታዊ የጤና አገልግሎት እንዲያገኙ ከአስር አመታት በፊት የተጀመረው ማህበረሰብ አቀፍ የጤና መድን አገልግሎት በተገቢው እየተተገበረ አይደለም ሲሉ የጤና መድህን ተጠቃሚዎች አቤቱታ አቀረቡ። የጤና መድን አገልግሎቱ በአንድ ጊዜ ብዙ ገንዘብ ከፍለው መታከም ለሚከብዳቸው ህብረተሰብ ክፍሎች እፎይታ እንዲሰጥ ቢቋቋምም ተጠቃሚዎች የተደራሽነትና የወጥነት ችግር እንዳለበት አመልክተዋል። የክልሉ ጤና ቢሮ እንዳስታወቀው በደቡብ ክልል ሰባት ሚሊዮን ህዝብ የማህበረሰብ አቀፍ ጤና መድህን አገልግሎት ተጠቃሚ ሲሆን የኢትዮጵያ ጤና ሚኒስትር ከመድኃኒት አቅርቦት የሙያ ስነ ምግባርና ብልሹ አሰራር ጋር በተያያዘ ከአባላቱ በተደጋጋሚ የሚነሱ ቅሬታዎችን ለመፍታት ማቀዱን የመንግስት መገናኛ ብዙሀን ዘግበዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ በዚህ ዙሪያ ተጨማሪ ይልኳል። የማህበረሰብ አቀፍ የጤና መድን አገልግሎት መጀመሩ በህክምና ወቅት የሚደርስብንን ያልጠበቀ ወጪ እንደሚቀንስና የጤናችን ዋስትና መሆኑን ተረድተን ብንመዘገብም ተግባራዊ ሆኖ ችግራችንን መፍታት አልቻለም ሲሉ በክልሉ ጤና መድን የተመዘገቡ አርሶ አደር አበራ ሰወላቱ ተናግረዋል። በስነስርት ፎርምን አሞልቶ አላሳለፉም እኮ አቀራረብ ችግር ነው። ያው ኃላፊነት የተወሰዱት የጤና መኮንን ያው በስነ ስርቱን አለም አሳለፉ ነዋ። በክልሉ አንዳንድ አካባቢዎች የአገልግሎቱ ተጠቃሚ የሆኑ የመኖራቸውን ያክል ገንዘብ ከከፈልን አመት ቢሞላንም የመታወቂያ ካርድ እንኳን አልተሰጠንም። ከምሉት ውስጥ አቶ አወቀ ዱባ አንዱ ናቸው። እስካሁን ድረስ አገልግሎት ምንም የተሰጠ አይደለም። ሁሉም ሰው ካልተጨረሰ አይሰጥም እያሉ ነው። እኛ ግን እንዴት ነው ለእኛም አይሰጠው ስንል፣ ሰው ሁሉም ተመዝግቦ ምንም እስካጨረሰ ድረስ እያሉ ነው እንጂ ምንም አገልግሎት እየተሰጠንም አይደለም። ገና ብዙ ሰው ገና ታሞ ገና ወደ ጤና ጣቢያ ይሄ ወደ ግለሰብ እየሄደ ብዙ ብር እየከፈለ ስቃይ ነው ያለነው እንጂ አገልግሎት የተሰጠ አይደለም። ለምን እንደሆነ እኛ አናውቅ። ገንዘብ ከፍለው መታከም ለሚከብዳቸው የህብረተሰብ ክፍሎችና ታክሞ መዳን እየቻሉ በገንዘብ እጥረት ለጉዳት የሚዳረጉ ዜጎችን ይታደጋል የሚል እምነት እንዳላቸው የተናገሩት አቶ አወቄም አገልግሎቱ ግን ሳይተገበር የተደራሽነትና የወጥነት ችግር አለበት ስሉ ተናግሯል። አሁን እኮ ሰው ታሞ አሁን ወደ ግለሰብ ሲነዲ እኮ ወንድሜ፣ ባልሽዬ፣ በእናትህ ሺህ አምስት መቶ ብር እየተከፈለን ሺህ ብር እየተከፈለን እኮ ነው ስቃይ ላይ ምን ነው ነበር እኛ ሳይሰጥ በጣም የሁለት ሺ አስራ አምስት ደግሞ አርገበት ሳንጠቀም ደግሞ ሊያስከትሉ ነ ምን ነው ያለ አሁን ብዙ ጥያቄዎች ነ እኛ አስተዳደረ ነን ጥያቄዎችን ያለ ነው። የደቡብ ክልል ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ ባለፉት አስር ዓመታት በተደረገው ጥረት በሚሊዮኖች የሚቆጠሩ የክልሉ ነዋሪዎች የጤና ምድን አባል ማድረግ ተችሏል ሲሉ ተናግሯል። አንድ ነጥብ አራት ሚሊዮን አባወራና አማወራ አባል በማድረግ ከሰባት ሚሊዮን በላይ ህዝብ የፕሮግራሙ ተጠቃሚ እንዲሆኑ በማስቻል ከአራት መቶ ሰላሳ ስድስት ሚሊየን ብር በላይ መዋጫው በመሰብሰብ የጤና ተቋማትን የውስጥ ገቢ ማሳደግ፣ የጤና አገልግሎት ጥራትን ለማሻሻል ከፍተኛ ሚና ተጫውተዋል። ባሳለፍነው ዓመት የአመራሩ ቁርጠኝነት ያለባቸው ዞኖችና ልዩ ወረዳዎች የተሻለ አፈጻጸም የታየ ሲሆን፣ በተቃራኒው አመራሩ ትኩረት ባልሰጠባቸው አካባቢ ዝቅተኛ አፈጻጸም ተመዝግቧል። ከአገልግሎቱ ጋር በተያያዘም በዘርፉ ላይ የሚነሱ ቅሬታዎች ስለመኖራቸውም ገልጿል። በዚህ ምክንያት የማህበረሰብ አቀፍ ጤና መድን ተቋማት ላልተፈለገ ተጨማሪ ወጪ መዳረግ አልፎ አልፎ በአገልግሎት ሰጪው እና በተጠቃሚው የሚታየው አላስፈላጊ የጥቅም መተሳሰር አሁንም ያልተቀረፉ ፈተናዎች ናቸው። በቀጣይ በትግበራ ወቅት የተገኙ መልካም ተሞክሮዎችን በማስጠበቅና በማስፋት በተለይም የአመራር ቁርጠኝነትን በመጨመር የሕዝቡን ግንዛቤ እና የባለቤትነት መንፈስ ማሳደግ፣ የአባላት ምጣኔ እንዲጨምር ማድረግ የጤና ተቋማት ጥራቱን የጠበቀ አገልግሎት አስተዳደር እንዲኖር ማድረግ መክፈል የማይችሉ አባላት ልየታና ተናጥለው በጀት መያዝ በወቅቱ ተገቢ በማድረግ በተለይ ከቀበሌ ሙ የገንዘብ አሰባሰብ ስርቱን በማጠናቀር በመመሪያው መሰረት ማስተዳደርና ለታለምነት ዓላማ እንዲሁ ማድረግ ይጠበቅብናል። ማህበረሰብ አቀፍ የጤና መድን ከተጀመረ አስር ዓመታትን ያስቆጠረ ቢሆንም አገልግሎቱ አሁንም የንቅናቄ መድረክና የግንዛቤ መፍጠሪያ ምዕራፍ አልተሻገርም ነው የሚባለው። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡ የጠየቅናቸው የኢትዮጵያ ጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ፈቃደኝነታቸውን ገልጸው ቀጠሮ ቢሰጡንም አልተሳካም። ከአገልግሎት አሰጣጥ ጋር በተያያዘ የሚስተዋሉ ችግሮች ስለመኖራቸውም ተናግሯል። በተለይ ከመድኃኒት አቅርቦት፣ ከሙያ ስነ ምግባርና ብልሹ አሰራር ጋር በተያያዘ ከአባላቱ በተደጋጋሚ ጊዜ የሚነሱ ቅሬታዎችን ለመፍታት ስለመታቀዱ መናገራቸው በመንግስት ብዙሃን መገናኛ ተዘግቧል። ዶክተር ደረጀም የማኅበረሰብ አቀፍ ጤና መድን አገልግሎት ዜጎች ተገቢና ፍትሐዊ የጤና አገልግሎት እንዲያገኙ የሚረዳ መርሃ ግብር መሆኑን ጠቅሰው በማኅበረሰብ አቀፍ ጤና መድንን ጥራት ያለውና ፍትሐዊ የጤና አገልግሎት ለሕብረተሰቡ መስጠት እንደሚገባም ተናግሯል። በአገሪቱ ባለፉት ዐሥር ዓመታት ውስጥ በተከናወኑ ተግባራት የማኅበረሰብ አቀፍ የጤና መድን አገልግሎት ተደራሽነት ከዘጠና በመቶ በላይ መድረሱን የጤና ሚኒስቴር መረጃ አመላክቷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም ተከታይ የምናልፈው ወደ ሳምንታዊው የስፖርት መሰናዶ ይሆናል። በቻን የአፍሪካ ዋንጫ ላይ እየተሳተፈ የሚገኘው የኢትዮጵያ ብሔራዊ ቡድን በመጀመሪያ ጨዋታው ነጥብ ተጋርቷል። ዘንድሮ ጠንካራ አቋሙን በማሳየት ላይ የሚገኘው አርሴናል የእንግሊዝ ፕሪምየር ሊግ መሪነቱን አጠናክሯል። ፊፋ የ2022 ምርጥ ተጫዋችነት እጩዎች ይፋ አድርጓል። ኬኔዳ ባተ እነዚህንና ሌሎች የስፖርት ዘገባዎችን አሰናድቶ እየጠበቀን ነው። በሂውስተን ግማሽ ማራቶን በሁለቱም ጾታ ኢትዮጵያውያን አትሌቶች አሸንፈዋል። ኢትዮጵያውያን አትሌቶች ባለድል በሆኑበት የሂውስተን የግማሽ ማራቶን ውድድር በወንዶች ምድብ ልዑል ገብረስላሴ አሸንፏል። ትናንት እሁድ ጥር 7 2015 ዓ ም በዩናይትድ ስቴትስ ሂውስተን የተካሄደውን ይህን ውድድር አትሌት ልዑል አንድ ሰዓት ከ34 ሰከንድ በማጠናቀቅ ነው አንደኛ የወጣው። በሴቶች ምድብ ደግሞ አትሌት ህይወት ገብረ ማርያም ውድድሩን በቀዳሚነት ማጠናቀቅ ችላለች። አትሌቷ ርቀቱን አንድ ሰዓት ከ06 ደቂቃ ከ28 ሰከንድ ነው ያጠናቀቀችው። በስፔን ቫሌንሺያ በተካሄደ የ10 ኪሎ ሜትር ውድድር ደግሞ በሴቶች ምድብ ኢትዮጵያዊቷ አትሌት ያለምዘርፍ የኋላው አሸንፋለች። አትሌት ያለምዘርፍ ርቀቱን 29 ደቂቃ ከ19 ሰከንድ በሆነ ሰዓት በማጠናቀቅ ነው ባለድል የሆነችው። አትሌቷ የትናንቱን የ10 ኪሎ ሜትር ውድድር በራሷ ከተያዘው የዓለም ክብረ ወሰን ሰዓት በአምስት ሰከንድ ዘግይታ የገባች ሲሆን ክብረ ወሰኗን ማሻሻል ባለመቻሏ ቅር እንደተሰኘች መናገሯን የዓለም አትሌቲክስ መረጃ ያመለክታል። በውድድሩ የዓለም ዘርፍን ተከትለው በመግባት ሁለተኛና ሶስተኛ የወጡት ኬንያውያን አትሌቶች ናቸው። በወንዶች ምድብ ደግሞ የኬንያ አትሌቶች ከአንደኛ እስከ ሶስተኛ ያለውን ደረጃ በመያዝ አሸንፈዋል። በቻን የአፍሪካ ዋንጫ ላይ እየተሳተፈ የሚገኘው የኢትዮጵያ ብሔራዊ ቡድን በመጀመሪያ ጨዋታው ነጥብ ተጋርቷል። በአገር ውስጥ ሊጎች የሚጫወቱ ተጫዋቾች ብቻ በሚሳተፉበት የቻን ውድድር በምድብ አንድ ከአልጄሪያ፣ ሞዛምቢክ እና ሊቢያ ጋር የተደለደለችው ኢትዮጵያ የመጀመሪያ የምድብ ጨዋታዋን ቅዳሜ ዕለት ከሞዛምቢክ ጋር አድርጋለች። በሞዛምቢክ ብሔራዊ ቡድን ላይ በተለይ በመጀመሪያው አጋማሽ ፍጹም የበላይነት የነበራቸው ዋሊያዎቹ በርካታ የግብ አጋጣሚዎችን መፍጠር ቢችሉም በአጨራረስ ድክመ ለማግኘት ኳስና መረብን ማገናኘት ተስኗቸዋል ከረፍት መልስ ተሻሽለው የቀረቡት ሞዛምቢኮችም ግብ ሊሆኑ የሚችሉ ኳሶችን ሳይጠቀሙ ቀርተው ጨዋታው ያለምንም ግብ ዜሮ ለዜሮ ተጠናቋል ከኢትዮጵያና ሞዛምቢክ ጨዋታ በፊት የውድድሩን የመክፈቻ ጨዋታ ከሊቢያ ጋር ያደረገችው አስተናጋጁ አልጄሪያ ጨዋታውን አንድ ለዜሮ በሆነ ውጤት አሸንፋለች በምድብ ሁለት በተደረጉ ጨዋታዎች ደግሞ ሴኔጋል ኮት ዲቫርን አንድ ለዜሮ ስትረታ ኡጋንዳና ዲያር ኮንጎ ያለ ግብ በአቻ ውጤት ተለያይተዋል ምድብ ሶስት ደግሞ ማዳጋስካር ጋናን ሁለት ለአንድ አሸንፋለች። የዘንድሮው የቻን አፍሪካ ዋንጫ ውድድር በአምስት ምድቦች ተከፍሎ በመካሄድ ላይ የሚገኝ ሲሆን ኢትዮጵያ ሁለተኛ ጨዋታዋን ነገ ከአልጄሪያ ጋር ታደርጋለች። ዘንድሮ ጠንካራ አቋሙን በማሳየት ላይ የሚገኘው አርሰናል የእንግሊዝ ፕሪምየር ሊግ መሪነቱን አጠናክሯል። አርሰናል ትናንት ምሽት የሰሜን ለንደን ተፎካካሪውን ቶተናምን ሁለት ለዜሮ በማሸነፍ የሊጉን መሪነቱን ወደ ስምንት ነጥብ ከፍ አድርጓል። በቶተናም ሜዳ በተካሄደው በዚህ የጎረቤታሞቹ ጨዋታ የአርሰናልን የማሸነፊያ ግቦች ሎሪስ በአስራ አራተኛው ደቂቃ በራሱ መረብ ላይ ሁለተኛዋን ደግሞ ኦዲጋርድ ሰላሳ ስድስተኛው ደቂቃ ላይ አስቆጥሯል። ከዚህ ጨዋታ አንድ ቀን ቀደም ብሎ ማንቸስተር ሲቲ በከተማ ተቀናቃኙ ማንቸስተር ዩናይትድ በመሸነፉ አርሰናል ከውድድር ዓመቱ የሊጉ ግማሽ ጨዋታ በኋላ ከተከታዩ ጋር ያለውን የነጥብ ልዩነት ስምንት አድርሷል። ቅዳሜ ዕለት በማንቸስተር ደርቢ ሁለት ለአንድ ያሸነፈው ማንቸስተር ዩናይትድ ደግሞ ተከታታይ ጨዋታዎችን በማሸነፍ ተፎካካሪነቱን እያጎለበተ ነው። ዩናይትድ ከቅዳሜው የ18ኛ ጨዋታው ድል በኋላ ከአምናው ሻምፒዮን ማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ አንድ አጥብቦ አራተኛ ደረጃ ላይ ተቀምጧል። ዘንድሮ በጠንካ አቋም ላይ የሚገኘው ኒውካስል ዩናይትድ ደግሞ ፉልሃምን አንድ ለዜሮ በማሸነፍ አስራ ዘጠኝ ጨዋታዎችን አድርጎ ከዩናይትድ ጋር እኩል ሰላሳ ስምንት ነጥብ ቢኖረውም በግብ በልጦ ሶስተኛ ደረጃ ላይ ይገኛል። ከፕሪምየር ሊጉ ውድድር መጀመር በፊት ለተጫዋቾች ግዢ ከፍተኛ ውጪ ቢያወጣም ወጥ አቋም ማሳየት የተሳነው ነው ቼልሲ ትናንት ክሪስታል ፓላስን አንድ ለዜሮ በመርታት ድል ቀንቶታል። ሌላው በአቋም መዋዠቅ ላይ የሚገኘው ሊቨርፑል ደግሞ በብራይተን ሶስት ለዜሮ በሆነ ሰፊ ልዩነት تشنفوال በመጨረሻም ፊፋ ለ2022 ምርጥ ተጫዋችነት የሚፎካከሩ እጩዎችን ይፋ አድርጓል። የዓለም እግር ኳስ አስተዳዳሪው አካል ፊፋ የ2022 ምርጥ የፊፋ እግር ኳስ ሽልማት እጩዎችን ዝርዝር ይፋ ያደረገ ሲሆን ሊዮኔል ሜሲ ከወንዶች እጩዎች መካከል ጎልቶ የወጣ ስም ነው። የፊፋ ምርጥ ተጫዋችነት ሽልማትን በ2019 አንድ ጊዜ ያሸነፈው ሜሲ ሀገሩን በካታሩ የዓለም ዋንጫ ሻምፒዮን እንድትሆን ከማድረጉ ጋር ተያይዞ የ2022 ምርጥ ተጫዋችነት ክብርን እንደሚ ቀዳጅ በብዙዎች ተገምቷል። በዓለም ዋንጫው ፍጻሜ ለፈረንሳይ ሀትሪክ የሰራው በፒኤስጂ የሜሲ የክለብ ባልደረባ የሆነው ኪሊያን ምባፔ ለአመቱ የፊፋ ምርጥ ተጫዋችነት ዋነኛው የሜሲ ተፎካካሪ እንደሚሆን ተጠብቋል። የባላንዱር አሸናፊው ካሪም ቤንዜማ፣ ኬቪን ዴብሩና፣ ኤርሊንግ ሃላንድ፣ አሽራፍ ሀኪሚ፣ ሮበርት ሎዋንዶውስኪ፣ ሳዲዮ ማኔ፣ ዩሊያን አልቫሬዝ፣ ሉካ ሞድሪች፣ ኔይማር፣ ሞሳላ፣ ጁድ ቤሊንጋም እና ቪኒሽስ ጁኒየር ሌሎች እጩዎች ናቸው። በሴቶች ምድብ ውስጥ ካሉ እጩዎች መካከል ሶስቱ ቤት ሜድ፣ ኬይራ ዋልሽ ና ሊያ ዊሊያምሰን የአውሮፓ ሻምፒዮኗ የእንግሊዝ ስኬታማ ቡድን አባላት ናቸው። ከአጠቃላዩ 14 ሴት እጩዎች መካከል ደግሞ አስሩ አውሮፓውያን ናቸው። ለአመቱ ምርጥ የወንድና ሴት ግብ ጠባቂ እንዲሁም ምርጥ የወንድና የሴት አሰልጣኝ ዘርፎችም እጩዎች ተለይተዋል። የህዝብ ድምጽ አሰጣጥ ሂደት በፊፋ ፕላስ ላይ መጀመሩን ያሳወቀው ድርጅቱ እንደ አውሮፓውያኑ እስከ ካቲት 3 እኩለ ሌሊት ድረስ ድምፅ የመስጠቱ ሂደት ክፍት ሆኖ ይቆያል ብሏል። በዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዳ አባተ አዲስ አበባ። የተከበራችሁ አድማጮች እንዲሁም ተመልካቾች ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። በቅንብሩ አብራኝ ከቆየችው ብርሃን ኃይሉ ጋር ሳስተናግዳቸው አመሻው ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም፣ ደህና ደሩ።